ጤናና አካባቢ ሀይ ዲ ደብልዩዎች እንዴት ናችሁ? መሀመድ ነኝ። ከአማራ ክልል ደቡብ ወሎ ዞን ቃሉ ወረዳ እኔ በምኖርበት በ020 ቀበሌ የሚገኝ ህብረተሰቡ ያለማው ማህበራዊ ደን ልማትና ሌላ ሚዮል መሬት ነበረ። በ1996 ከህዝቡና ከወጣቱ ተነጥቆ በሌላ ቀበሌ ለሚኖሩ ሁለት ነጋዴ ግለሰቦች በመሰጠቱ ባህር ዛፉንና የተፈጥሮ ደኑን በከሰል እንዲሁም በቀጥታ ሽያጭ ምድረ በዳ እያደረጉት በመሆኑ የቀበሌው ወጣትም አለኝ የሚለው ተስፋ የሚያደርግበት ስለነበር አሁን ላይ ለከፋ ስደትና ችግር እየተጋለጠ ይገኛል ይላል። ከደቡብ ወሎ የደረሰን የአንድ አድማጭ መልእክት። ጤና ይስጥልኝ፣ የዝግጅታችን ተከታታዮች እንደምንሰነበታችሁ። ወጣት መሀመድ የአካባቢውን የእድሜ ኩዮቹን ወክሎ በላከልን መልእክት ይህን ጉዳይ የክልሉ መንግሥትና የሚመለከተው አካል ሰምተው አፋጣኝ መፍትሄ እንዲሰጧቸውም ጠይቋል። ምላሽ ለማፈላለግ ሞክረናል። አብራችሁን ቆዩ። በተለይ በምዕራብና በደቡብ ምዕራብ ኢትዮጵያ አካባቢዎች በተፈጥሮ ደን የተሸፈኑ ሰፋፊ መሬቶች ለባለ ሀብቶች እየተሰጡ ደን ለመመንጠር መድረሱ ዲ ደብልዩ ባለፉት ዓመታት በብዛት ያወሰው ጉዳይ መሆኑ ይታወስ ይሆናል። ከደቡብ ወሎ ዞን ቃሉ ወረዳ ነዋሪው የደረሰን ጥቆማም ያንን የሚያስታውስ በመሆኑ ስልክ በመደወል ጉዳዩን በወጉ እንዲያብራራልን ጠየቅ ነው። በወሎ ዞን ቃሉ ወረዳ ዜሮ ሀያ ቀበሌ ልዩ ቦታው አራኮ እና ከምቤላ ከምቤላ የሚባለው አካባቢ ማህበራዊ ደን ልማት ነበረ። በህብረተሰቡና በወጣቱ ተሳትፎ የተተከለ የባህር ዛፍ ደን ማለት ነው። ቢያንስ ከሰባ እስከ መቶ ሄክታር በግምት የሚሆና ዝዬ ነው የምንጀምተው። እንደገና ሁለተኛው አራኮ የሚባለው የተፈጥሮ ደን ነው። አንድ አካባቢ ማለት ነው። ቢያንስ ይህን ከስልሳ እስከ ሰባ ሄክታር የሚሆን ማለት ነው። ምን ተፈጠረ? አሁን እዛ ቦታ ላይ አራኮ የሚባለው ላይ መጀመሪያ ግለሰብ ዝም ብሎ አምጥቶ እርሻ ተቀመደ ደኑን መንጥረው ነው ታይም መነጠር ገላጣ ቦታ ላይ አለ። እዛ ላይ ከሌላ ቀበሌ የሆነ ግለሰብ በሬዎችን አምጥቶ ሲጠምድ ማህበረሰቡ አየ። ከዛ ምንድን ነው ምናምን ብሎ ማህበረሰብ ለቀበሌዎች አመራር ከናገረ የቀበሌዎች አመራር ስታ እንጂ ምናምን ሲባል ቦታው ተሰጥቶኛል፣ እንዳውም ከፈል አድርጎ እስከዚህ ድረስ እኔ ካርታ ተሰጥቶኛል አለ። ከዛ ማህበረሰቡ አይ ይሄ አይቻልም ብለው ከዛ አካባቢ ተውጣጥቶ ከሰላሳ በላይ ወረዳ ፍርድ ቤት ተሄደ። ቦታው ከዚህ በፊት ይታረስ ነበር ዝም ብሎ የደን ቦታ ብቻ ነበር። እስኪ ስለ ቦታው ምንነት ማብራሪያ ስጠኝ። ይሄ ቦታ የተፈጥሮ የማህበረሰብ የውል መሬት አይደለ፣ የውል መሬት ነው እንጂ የእርሻ ቦታ አይደለም። ማህበረሰቡ የሚጠቀምበት የሚንከባከበው የተፈጥሮ ደን ነው። ሰውየው እርሻ ጠመደ ያልኩሽ ለመጀመሪያ ጊዜ ማህበረሰብ እንዳይለት እንጂ እዛ ቦታ ላይ ሊያርሳ አይደለም። ከዛ በኋላ ግን ደካማ ግለሰቦችን ደኑን እንዲመናጥሩት እያደረገ የተለያየ የሰብል አይነት ያመርስ ጀመረ። ይሄ ሰው እንደመጣ ማለት ምን ያህል ጊዜ ሆነ? አሁን የምትነግረኝ ታሪክ አስራ ዘጠኝ ዘጠና ስድስት ነው ይሄ የተሰጠው መሬቱን ከሰጠው ያለው ዘጠና ስድስት እና ዘጠና ሰባት ላይ ነው። እኛ ራሱ ፖሊስ ጣቢያ ላይ ተወስደ ነበረ። የዛሬ አስራ አምስት አመት ገባል። አዎ። ስለዚህ አሁን የምትነግረኝ ስለሌለ ደን ነው ማለት ነው? በከፊል አለ። በከፊል ግን አሁንም በአመት ሂደት እሱ የተወሰነ ለሰዎች እያስመነጠረ ከሰል ያስከትላል። በዚህ በእንቨስተር ጉዳይ ስርአቶችን የቀበሌ ስርአት አሳትፎ ካይሆን ከራሱ ግለሰቦች በጥቅም እየተገዙ አንዳንድ የዓለማቸው ጥቂት ባህርዛፎች አሉ ከዚህ ውስጥ በከሰልና የተፈጥሮ ደኖችን እያስመነጠረ በመኪና እያስጫነ በቀጥታ ሽያል እስካሁንም ድረስ በቃ በሁለት ሺ አስር ስም ማግብ አደጃው ድረስ በዛ አይነት መልኩ ለእኛ ራሱ የጥያቄ ምልክት ሆኖብን ከራሳችን መሬት ላይ ተገለም የቤተ መሽካዎች ሆነናል። እስከ ዛሬ ድረስ እ እስከ ዛሬ ድረስ ለምን ይሄ ጉዳይ ሳይነሳ ቆየ? እንዲህ ያለ ጥቆማ ከእናንተ አካባቢ ደርሶኝ አያውቅም። አሁን ይሄን ልናነሳበት የቻልነው ለውጡን ተከትለን ነው። እስከ ዛሬ ድረስ በአካልም ከወረዳ እስከ ዞን ድረስ እንጠይቃለን፣ ግን ክፉ ፊት እንጂ ጥሩ ምላሽ ስለማናገኝ ያው ጊዜ ጠብቀናል። አሁን በለውጡ ምክንያት ይሄ ነገር ልናነሳ የቻልነው እንጂ ነገሩ ሳይቆጨን ቀርቶ እኛ ሳንቸገር ቀርተን አይደለም ይላል የደቡብ ወሎ ዞን ቃሉ ወረዳው ወጣት ጥቆማውን መሰረት በማድረግ አቤቱታችንን በጽሁፍ አስገብተንበታል ወዳለው የደቡብ ወሎ ዞን የመንግስት አካል ደወልን። የደቡብ ወሎ ዞን የገጠር መሬት አስተዳደርና አጠቃቀም መምሪያ ኃላፊ አቶ ሞሐመድ አበጋዝም እንዲህ አሉን። እኔ የማውቀው ሁለት ግለሰቦች አሉ፣ በኢንቨስትመንት ላይ የተሰማሩ አንድ ሺህ አህመድ የሚባሉ ና አህመድ ዘይን የሚባሉ የሚያለሙት ደህና አለ በህጋዊ መልክ በክልሉ በአማራ የገጠር መሬት አስተዳደርና አጠቃቀም ቢሮ በኩል ውሉን ወስ ደው ኢንቨስትመንት ላይ የተሰማሩ እዛ አካባቢ ይሄ ነገር መነሳቱን አውቃለሁ። ግለሰቦቹ እንዲሁም ከሰዋል፣ አሳውቀዋል፣ ለክልልም አሳውቀዋል፣ ለእኛም ዞን ላይ ያሳውቀዋል፣ ለወረዳ እኛ ያለማነውን ደን ግለሰቦችን በህገወጥነት እየጨፈጨፉብን ነው በሚል አመልክተው ያንን የሚመለከት የዞኑ ከአስተዳደር ጀምሮ እኔም የተቋሜ ባለሙያዎችም የወረዳውን ባለሙያ የወረዳው እንደዚሁ አስተዳደር፣ የፖሊስ ጽህፈት ቤት ፖሊስ መምሪያ እየተከታተሉት ያለ ጉዳይ አለ። የህዝብ ሆነ የሚጨፈጨፍ ግን አላውቅም። ለማለት ፈልጌ ነው። እኛ ጥቆማው የመጣልን ከህብረተሰቡ ነው፣ ከወጣቶች የምናወራው ስለ ተመሳሳይ ቦታ ይሆን? ስለተመሳሳይ ቦታ መስሎ ስለታየኝ ነው። ኔ ዜሮ ሀያ ቀበሌ ላይ ነው ባለሀብቶቹ ክልል ድረስ ጥያቄያቸውን አቅርበዋል። በተለይ ወጣቱን ያካተተ ህገ ወጦች ደኑን አወደሙብን በሚል አመልክተው ከእኛም ባለሙያ ልከን ሄደው እንዲያው ተደርጎ የወረዳ ባለሙያዎች ሄደው አይተውት፣ አዎ ደኑ አላግባብ በአካባቢው ነዋሪ በሆኑ ወጣቶች እየተጨፈጨፈ ነው። ስለዚህ እነሱ እንደውም እየጠየቁ ያሉ ዛፋችን ሙሉ በሙሉ እንደው ጥቅም ላይ በሚውልበት አግባቢ ባልሆነ ሁኔታ ወድሞብናል፣ እንዳውም ከዚህ በኋላ ስለማያገለግለን ካሳ አይከፈለን የሚል ተጣርቶ እንዲሰራ ባለሙያ ቡድን ሄዶ አይቶታል። ነው የማህበረሰቡ የሆነውን ደን ግን እኔ በራሴ የደረሰኝን መረጃ የለም አላወቅኩትም ብዬ ነው። ለዚህ ነው ይህንን መናገር የፈለግኩት። እዛችሁ ቦታ ላይ ግን የዚህ የሁለት ባለ ሀብቶች የደን ልማት ላይ እየሰሩ ያሉ የእናንተ አይደለም የህብረተሰቡ ነው በሚል ወጣቶቹ አሁን በተፈጠረው ያው የእናንተ የምታውቁት እንዳጠቃላይ ይህንን ሁኔታ ተከትለው ማለት እንደዚህ አሁን በለውጡ ሂደት ውስጥ ባለ ወጣቶቹ መነሳሳት አለ። ስለዚህ እነዚህም መሰረት አድርገው እኛ እንጠቀምበታለን ባለሀብቶቹ አላግባብ ነው የያዙት የሚል ያነሱት ነገር ነበረና ያንን ነው እኛ ደግሞ ህጋዊ ባለሀብቶች ስለሆኑ አስፈላጊ ሆኖ ከተገኘ ሌሎች የልማት ቦታዎች ለወጣቶቹ እንዲሰጡ ይደረጋሉ እንጂ አላግባብ የሚጠፋ ነገር መኖር የለበትም። ምክንያቱም እነዚህ ሰዎች ለመንግስት ግብር ሀሳቡ እየከፈሉ ህጋዊ ተብለው የገቡ ሰዎች ናቸው የሚል ነገር ነው ያነሳ ነው። እንግዲህ መረጃው የተወሰነ ይኖሮታል ከሚነግሩኝ እንደተረዳሁት ባለሀብቶቹ ያንን ቦታን ለማልማት የተረከቡት መቼ ነው? አህመድ መሀመድ ዘይን የሚባለው የመጀመሪያው ባለሀብት በሺ ዘጠኝ መቶ ዘጠና ስድስት ውል የወሰዱበት ነው። በሁለት ሺ አስር አሁን ባለፈው ዓመት ታድሷል። ለሰላሳ ዓመት ነው ውል የሚወስዱ የትኛው እንደንነውሳቸው ወሰዱ የተባለው ወይም የትኛው ቦታ ላይ ሁለቱም ዜሮ ሃያ ላይ ነው ያሉት። ቀበሌው ላይ ማለት አንደኛው አራኮ ይባላል ቦታው ይሄ የተፈጥሮ ደን አለበት የተባልኩበት ቦታ ነው። ከስልሳ እስከ ሰባ ሄክታር ይሆናል ነው የሰውየው ሄክታሬጁ እንደውም አምሳ ሁለት ነጥብ ስድስት ዘጠኝ ሄክታር ነው። መልካም። ሁለተኛው ደግሞ ባለሀብት ሻህመድ አደም የሚባሉት ናቸው። እሳቸው በሺ ዘጠኝ መቶ ዘጠና ሰባት ነው ውል የወሰዱት። ለሀያ አምስት አመት አስራ አምስት ሄክታር ነው። ምንድን ነው የሚለኝ ከወረዳ ቀጥታ ይህን የሚመለከተውን ሰው ነው የደወልኩት። ሁለቱም ቦታው ላይ አባረዋቸው፣ ከቦታው ወጥተው ሄደዋል። ባለሀብቶቹ ቀበሌ ያው ማረጋጋት ስለነበረብን ቀበሌውን እያደራጀን ነው ያለነው። ተደራጅቶ አልቋል። ሰዎቹ እዛ ቦታ እንዳይሄዱ ለህይወታቸው ስለሰጉ ለቀው ወጥተዋል። መልካም እንግዲህ፣ እኔ አሁን ከጠቋሚዎች ያገኘሁትን አንድ ሁለት ነጥቦች ላነሳለሁ። እነሱ የሚሉት ምንድን ነው? አራኮ ጋ የተፈጥሮ ደን፣ ተንቤላ ላይ ደግሞ ህብረተሰቡ እና ወጣቱ የተከለው የባህር ዛፍ ደን ነበር ነው። እነዚህ ባለሀብቶች እዛ ቦታ ጋር ሲመጡ ምን ሊያደርጉ ነው የመጡት? ደን ከነበረበት ቦታው ደን የለበት ማለትም ሆኔ እንግዲህ ሙሉውን ያለኝ መረጃ ይሄ ነው ባለ ሀብቶቹ ራሳቸው ያለሙት ነው እንዳውም የተቆረጠባቸው ባለ ሀብቶቹ እንጂ እነሱ አይደሉም ያ ስፍራ ለባለሀብቶች ሀብቶች ሲሰጥ በወቅቱ የአካባቢው ቀበሌ መረጃ ያለው አይመስልም እንግዲህ ከጠቋሚ እንደተረዳሁት መረጃ ማለት ቦታው ለባለ ሀብቶች መሰጠቱ እንደ እውቅና አላቸው እንጂ አንድ ባለ ሀብት ወደዛ ሲገባ ህጉ እንዴት ነው የሚለው ለምሳሌ ደኑ የሚለባንበት ቦታ ክፍት ሆኖ የመንግስት ከሆነ ከወረዳ ኢንቨስትመንት ኮሚቴ የወረዳ ገጠር መሬት አስተዳደርና አጠቃቀም ጽሕፈት ቤቶች አሉ። ይሄ የሚመለከታቸው ተግባሩ ህዝቡን አነጋግረው ያ እስከ ሶስተኛ ወገን ነፃ መሆኑ ተረጋግጦ ነው የሚሰጠው መሬት። ለምሳሌ የወል መሬት የምንለው ነገር አለን። በጋራ የሚጠቀሙበት መሬት ከሆነ የወል መሬት ተጠቃሚዎቹ ለተሻለ ልማት ከሆነ የሚሰራበት ህዝቡ እዛ ላይ ያለው ቢጠራና ይሄ የሚመጣው ልማት ለእናንተ በዚህ በዚህ በዚህ በዚህ ረገድ የሚሰጠው ጥቅም አለ ልጆቻችሁ የሚሰሩበት ነው። ስለዚህ ይሄን ሁኔታ ለማመቻቸት ባለሀብቶች ሊገቡ ነው እና ሲሆንና እንዴት ነው ተብለው ይጠየቃሉ። ከተስማሙ ካሳ እንዲከፈላቸው ይደረጋል። ካሳ እጃቸው ከገባ በኋላ መሬቱ ከሶስተኛው ወገን ነፃ ሆነ የሚባለው ያኔ ነው። ዝም ብሎ ህዝብ ሳያውቀው የሚደረግ በተለይ ኢንቨስትመንት ላይ ባለሀብቶቹም ሰኪ ውርድ አይደሉማ እንደዛ ከሆነ ተግባር አልተደረገም ነው የሚሉት እነሱ። ይህ በህብረተሰቡ ተሳትፎ ለማ ያሉት የባህር ዛፍ ደን አሁን ባሉ መሰረት የወል መሬት ከኖረ ህብረተሰቡን ተማክሮ መሆን አለበት ነው። ትክክል ነው። አዎ ተማክሮ እንደውም እነሱ ካላሙት ከሆነ ከነሱ ካለሙት ውጭ ነው መሰጠትም ያለበት። ይሄ ይደረጋል ብዬ አላምንም እኔ እኔ በአዲስ መልክ እንትን ከተባለው ውስጥ የመጣው ቢሆንም ይሄ አካሄዱ ስለማያዝ የሰዎቹ ለምሳሌ ገና ችግኝ ደረጃ ከሆነና የሚገባ ከሆነ ይሄን አብሮት ሊካለል ነው። ስለዚህ እናንተ የተከላችሁት ስላለ ወይ አድጎ ተወስዱታላችሁ ወይ ደግሞ እዚህ ባለበት ደረጃ ካሳው ይከፈላችሁ ተብሎ ካሳው ተሰልቶ ተሰጥቶ ነው መልቀቅ ያለበት። ያው አዋጁን ስለማውቀው በዚህ አዋጅ ነው የሚፈጸመው ስደው ተባለው መሰረት ተሰርቶ ከሆነ ቅሬታውን ምን አስነሳው ብሎ ይገምታሉ? ቅሬታ በብዙ መልክ ሊነሳ ይችላል። እኛ ተጠቃሚ አልሆንም በሚል ወጣቱ ሊያነሳ ይችላል። ብዙ ቦታዎች እየተነሱ ስለሆነ ማለት ሰው ዛሬ መናገር የሚችልበት ኢንቫይሮመንት ስለተፈጠረለት አይናገርም የሚል እምነት የለኝም። በስፋት የተያዙ ኢንቨስትመንት መሬቶች አሉ። እኛ ገብተን እንስራባቸው የሚለ አሉ። ለምሳሌ አሁን ከዚህ ውጭ ሌላም ወረዳዎች ላይ ጥያቄው ተነስተውብናል። እንደውም ባለሀብቶቹ ህጋዊ መሆናቸውን እያወቁም እያለ ባለሀብቶቹ ይውጡልና መሬት ይዘን እኛ ና ልማበት የሚል ጥያቄ የሚጠየቅበት ሁኔታ አለ። መፍትሄ የሚኖረው ይመስሎታል? አሁን እኔ ወጣቶቹ ህጋዊ ጥያቄ ቢያቀርቡ የወል መሬቶች ካሉ ከህብረተሰቡ የሚወሰዱ ወይ ደግሞ የመሬት ባንክ የሚባላለ ማለት አላግባብ የተወረረ መሬት ተይዞ በባንክ የሚቀመጥ መሬት፣ እንደዛ አይነቱ መሬት ይወሰድ ና ለወጣቶች የሚያለሙበት እንዲሰጣቸው ይደረጋል። የዛ አይነት ካለ መፍትሄ ሊሆን ይችላል። ምክንያቱም በየወረዳው እየሰራ ነው ያለ ስለሆነ አሁን ብዙ አደረጃጀቶችን እየተጠቀም እየተሰ እየተሰጠ ያለ አለ። በዛ አግባብ ሊደረግ ይችላል። ጉዳዩ ገና እልባት ያገኘ ባይመስልም የወጣቶቹ ሮሮም ሆነ የባለ ሀብቶቹ አቤቱታ ከሚመለከተው የመንግስት አካል ደርሷል። የደቡብ ወሎ ዞን የገጠር መሬት አስተዳደር ና አጠቃቀም መምሪያ ኃላፊው በአግባቡ ተመርምሮ መፍትሄ የሚያገኝ መሆኑንም ነግረውናል። በአማራ ክልል በተለይ በወሎና አካባቢው ደኑ በመራቆቱ ምክንያት መሬቱ የተጎዳ መሆኑን የዘርፉ ምሁራን በየጊዜው የሚገልጹት ችግር ነው። ይህን ያነሳንላቸው አቶ መሀመድም መሬት ለተለያየ ስራ ለባህል ሀብት በሚሰጥበት ጊዜ ያለውን ነባራዊ ሁኔታ ያገናዘበ እንደሚሆን ነው የገለጹልን። ወጣቶችም ተደራጅተው ደን በማልማት ዘርፍ መሰማራት የሚችሉበት እድል መኖሩንና አሁንም በዚሁ ተግባር ላይ የሚገኙ መኖራቸውንም አመልክተዋል። ያለምንም አመንታት ወዲያው ለሰጡን ማብራሪያ በዚህ አጋጣሚ አቶ ሞሐመድ አበጋዝን ከልብ እናመሰግናለን። የደቡብ ወሎ ቃሉ ወረዳ ነዋሪው አድማጫችንንም ለጥቆማው ሳናመሰግና እናልፍም። ሌሎቻችሁም በተለይ የአካባቢ ተፈጥሮ ሀብትን የሚመለከቱ ጥያቄዎችና ስጋታችሁን በጤና በኩልም እንዲሁ ከሐኪም ማብራሪያ የምትፈልጉባቸውን ጉዳዮች ልትልኩልን ትችላላችሁ። ለዕለቱ ያልነውም በዚሁ አበቃን። ሸዬ ለገሰ ነኝ። ሰላም ሁኑ።